በያዝነወር በካምብራ የሚገኙ ኢትዮጵያውያን በኢትዮጵያ የተከሰተውን ለውጥ በመደገፍ የመደመርና የመቀራረብ የሚል ስያሜ የሰጡትን ውይይት አድርገው ነበረ። በውይይቱ የካምብራ ነዋሪዎችና በአውስትራሊያ የኢፌድሪ ባለሙሉ አምባሳደር ችርፉ ኪዳነ ማርያም እንዲሁም ሌሎች የኤምባሲው አባላት በተገኙበት ተካሂዷል። እኛም ከውይይቱ አዘጋጅ ኮሚቴዎችና ተሳታፊዎች ጋር ቆይታም አድርገን ነበረ። ዶክተር ሸሪፍ ሰኢድ በካምራ የመደመርና የመቀራረብ ዝግጅት ኮሚቴ ሰብሳቢና አወያይ ወይዘሪት ስንታየው ፍቅሬ፣ የዝግጅት ኮሚቴው አባል ወይዘሮ አዱኛ አለሙ፣ የዝግጅቱ ተሳታፊ እንዲሁም አቶ ከፍ ያለው አዲስ የዝግጅቱ ተካፋይ ሆነው ቀርበው ነበረ። እኛም የውይይቱን አስፈላጊነትና ከውይይቱ በኋላም የተገኙትን የጋራ መግባቢያዎች በተመለከተ ከተወያዮቹና ከአወያዮቹ ጋር ቆይታ አድርገን ነበረ። በቅድሚያም ከዶክተር ሸሪፍ እንጀምርና ይህንን ውይይት ተነሳሽነት ወስዳችሁ ለማድረግ የወደዳችሁት ለምን ነበር የሚል ጥያቄ ነበር በቅድሚያ ያቀረብ ነው። አመሰግናለሁኝ ይህን እድል ስለሰጠሽን፣ እናንተ ፕሮግራም ላይ ቀርበን ለመናገር ችለል። እንግዲህ ከንበራ ያለነው ሰዎች ከንርቃለን እና ሰዋች ስናገኝ በጣም ደስ ይለናል እና ኤስቢኤስ ይህንን ፋሲሊቴት በማድረግሽ እድሉ ስለሰጠሽን በቅድም በንገዛ ወደ ጥያቄ ስመጣ የመደመር የሚለው ቃል እርግጥ ነሽ የዶክተር አብይ ነው። በመንፈስ እንኳን እንቀላቀላቸው ብለን ይሄን ፕሮግራም አዘጋጅተን ስለ ለውጡም ሆነ ወደፊት መደረግ ስላለባቸው ነገሮች ለመወያየት ወስነን፣ የመደመር ቀን አለው የመቀራረብ ያለው ደግሞ እዚህ ካምበራ ውስጥ ያለው ኮሚኒቲ ግማሹ ይቀራረባል፣ ግማሹም አይቀራረብም፣ ግማሹ ይተዋወቃል፣ ግማሹ አይተዋወቅም። በተለያየ አይነት ሁኔታ ውስጥ ያለ ህዝብ እንደመሆኑ መጠን በዚህ አጋጣሚ አንድ ኮመን ፕላትፎርም አገኘን። የሀገራችን የፖለቲካ ሁኔታ አስደሳች በመሆኑ ሁሉም ሰው የረካበት በመሆኑ ይሄንን ፕላትፎርም ተጠቅመን የማይተዋወቁትም እንዲተዋወቁ የተራራቁትም እንዲቀራረቡ ይሄን አጋጣሚ እንውሰድ ብለን ያዘጋጀነው ነገር ነው። መነሻው ይሄ ነው። በግል ኢኒሽቲቭ ተነስተን ያደረግነው ነው። ከኛ ጋር ግን ኤምባሲው ተባብሯል። ስለዚህ ከኤምባሲው ጋር በትብብር የተወሰኑ ሰዎች ኮሚቴ አቋቁመን ያዘጋጀነው ዝግጅት ነው። ወይዘሪት ስንታየው ዝግጅቱ ምን ይመስል ነበረ? ወደ ካምራ የሚገኘው የህብረተሰብ ክፍል በተለይ ኢትዮጵያውያን በቁጥራችሁ አነስተኛ እንደሆናችሁ ይታወቃል፣ ከሌሎች ከተሞች ጋርም ሲነጻጸር ቢሆንም ደግሞ አነስተኛም ቢሆን በአንድ ላይ ተሰባስቦ አንድ በዓልን ማክበር ለአንድ አላማ መቆም ትልቅ ነገር ነውና ወደዚህ አላማ እርሶ ተሳታፊ እንዲሆኑ ከውስጡ ያስነሳውት ምክንያት ምንድን ነበር? ተንክ ዩ ማርታ፣ አመሰግናለሁ ለፕሮግራማችሁም። ያው እንድንሳተፍ ወይም ደግሞ ካምቤራ ላይ ያለውን የመጀመሪያ ፕሮግራማችንም ለማሰማት ስላቀረባችን በጣም ነው የማመሰግነው። ካምቤራ ቁጥራችንም እርግጥ ትንሽ ነው ያለውም ኮሚኒቲ እንዳለው የተራራቀ ከአስራ አምስት አመት በላይ ሆኖኛል ብዙዎቹንም ህዝቦች እንተዋወቃለን ግን ብንተዋወቅም ብዙዎቹ የተለያየ ክፍፍል አለ። እዚህ አሁን በተደረገው በአገራችን ያለው ለውጥ የሚያስደስትና ለማንም ቢሆን ግልጽ የሆነ ነገር ነው። አንድ እንሁን፣ እንደመር፣ ፍቅርን፣ ሰላምን፣ ይቅርታን የሚል ነገር ስለመጣ እርግጥ በውስጤ ባስበውም የሚያነሳሳ ሰው እስብ ነበርና በአጋጣሚ እውነት ዶክተር ሻሪፍ ላመሰግን ፈልጋለሁ። በዚህ እንዴት ነው እንዲህ ብናደርግ ብሎ አንድ ወንድማችን አለ እያሱ፣ ከእሱ ጋር ተነጋግረው በሚጠይቁኝበት ሰዓት እኔም በጣም ደስተኛ ነበርኩን፣ ይሄን ለማድረግና በእነሱ ደጋፊነት ባለው ተሰብስበን ያው ሻሪፍ እንደገለጸው ኤምባሲዎችንም ጠይቀን እርዳታ አብረን ሆነን ይህንን ልናዘጋጅ ችለናል። በጣም ደስ የሚል ነው። ቅዳሜ ዕለት የነበረውን በእውነት የምንጠብቀውም አልነበረም። በጣም ደስ የሚል እና ቁጥሩ በዛ ያለ የመደመር ቀን የሚለውን የአንድነት ቀን የሚለውን ይህቺን የመደመር ቀን የሚፈልጉ ሰዎች እና ያመኑበት ሰዎች ተሰብስበን ጥሩ ጊዜ ያሳልፈናል እና በእውነት ኢትዮጵያ ውስጥ የተፈጠረው ነገር በአሁኑ ሰዓት ደስ የሚያሰኝ ስለሆነ ይህም በደስታ ለማድረግ ከልብ የተነሳስቼ ያው አንድ ላይ ለማድረግ ሞክረናል ። እስቲ ወደ ተሳታፊዎቹ መለስ ስንበልና ና ወይዘሮ አዱኛ አለሙ ከተሳታፊዎቹ መካከል እርሶ አንዷ ነበሩ ና ከዚህ ቀደም በካምብራ ውስጥ ሲኖሩ የካምብራ የህብረተሰብ አኗኗር ምን ይመስላል? በተለይ ደግሞ አገርን በተመለከተ ያለው መስተጋብር ወይም ደግሞ ያለው ግንኙነት ምን ይመስላል? እንዴት ነበር የምትገናኙት በአገር ጉዳይ ላይ ለመነጋገር? ከዚህ በፊት የነበረው ና የአሁኑን አነጻጽረው ቢነግሩኝ እንደ ነዋሪ። አመሰግናለሁ ማርታ፣ ይህን እድል ስለተሰጠኝ አመሰግናለሁ እናንተንም ፕሮግራም አዘጋጆቹንም ከልቤ አመሰግናለሁ። እኔ እንግዲህ እዚህ ስኖር እኔም ቆይቻለሁ። እርግጥ ካምቤራ ውስጥ ብዙን ጊዜ በአገራችን ጉዳይ እኔ ብዙም አልሳተፍም በበኩሌ ማለት ነው። ምክንያቱም ውስጤም አይፈቅድልኝም። በሀገሬ ውስጥ ባለው ሁኔታ የሚያስደስዘኝ ነገር ብዙም ስለማይታየኝ አልሳተፍም። ስብሰባም ሲኖር የሆነ አንዳንድ ዝግጅትም ሲኖር ተሳትፌ አላውቅም። በቃ ውስጤ ስለማይፈልገው ማለት ነው። አሁን ግን እግዚአብሔር ይመስገን፣ እግዚአብሔር ፈቅዶ ይህንን መልካም ቀን አምጥቶልናል ለኢትዮጵያ ሕዝብ ለኢትዮጵያ ለሁላችንም እና በጣም ደግሞ በዚህ ደግሞ ተደስተናል። በበኩሌ እኔ በጣም ደስተኛ ነኝ እና ይሄንን የዶክተር አብይን አዲስ ለውጥ ለመደገፍ በጣም ከልባችን ተነሳስተናል እና አሁን ይሄንን ደስታችንን መግለጽ የምንችልበትን አጋጣሚ እንፈልግ ስለነበረ ይሄ ነገር ሲዘጋጅ እኛም ተደሰትን። ስሜታችንን፣ ደስታችንን ከህዝቡ ጋራ ካለው ህዝብ ጋር አብረን አሳልፈናል። አቶ ከፍ ያለው አዲስ እርስዎም የዚህ የጉባኤ ተሳታፊ ከሆኑት መካከል አንዱ ነዎት። እስቲ እርስዎም ቢሆኑ ከዚህ በፊት የነበረውና አሁን የነበረውን ተሳትፎትን በማነጻጸር ቢነግሩ እንዴት ነበረ? ከኢትዮጵያ ማህበረሰብ ጋር የምትገናኙት በፊት የምትቆሙበት አላማ ስለምን ነበር ከተቸገረ የአሁኑ ሳላማ የቆማችሁበት ልዩነቱን እንዴት ያዩታል እንዴት ያነጻጽሩታል እሺ ማርታ በቅድሚያ አንችንም እንዲሁም የእናንተን ሬዲዮ ኤስቢኤስን በጣም አመሰግናለሁ ውይይቱ እጅግ በጣም ጥሩ ነበር በእኔ አስተያየት ጥሩ ያልኩበት ሶስት ነጥቦች አሉኝ እነዚህም አንደኛው የመወያያ ርዕሶቻችን በጣም ጥሩ ነበሩ ከዚህ በፊት የነበሩብን ችግሮቻችን በሀገር ደረጃም እንደ ካምቤራም በኮሚኒቲ ምን ይመስላሉ የሚለውን በተለያዩ የመወያ ርዕሶች በማንሳት በጥልቀት ተወያይተናል። ከዚያ በተጨማሪ አወያዮቹን ስናይ በሁለተኛ ደረጃ ጥሩዎች ነበሩ። በእውነት ደስ ያለኝ ነገር ቢኖር በዚህ ውይይት በተለይ የተለያየ አመለካከት ያላቸው ሰዎች፣ የተለያየ የፖለቲካ አመለካከት ያላቸው ምሁራን በአወያይነት ተገኝተው እንዲሁም ደግሞ አምባሳደሯም ተገኝታ በመንግስት በ ያለውን እይታም ጭምር ግልጽ በሆነ መንገድ ተወያይተናል። ይህ ነገር ከዚህ በፊት ከነበሩት የሚለየው አንዱ ይህ ነው። በእርግጥ ሶስት ዓመት ነው ከመጣው ከዚህ በዚህ ሶስት ዓመት ውስጥ የተለያዩ ስብሰባዎችን አካሂደናል። እኔም ስታተፍ ነበር በአንዳንዶቹ ስብሰባዎች፣ በዛሬውም ደስተኛውን የተሳተፍ ነበር እና የተለያዩ ሀሳቦች የተንጸባረቁበት ነበረ። የሚደግፉትም ለምን እንደሚደግፉ ወይም ደግሞ መስተካከል ያለባቸው ብለው ሀሳቦች የሚሰጡም ሰዎች ነበሩ እና ይህ ለሀገራችን ግንባታ ጥሩ ነው ብዬ አስባለሁ። ሌላው በሶስተኛ ደረጃ ጥሩ ነው ብዬ የማስብበት ተሳታፊዎችን በማየት ነው። በቁጥር ደረጃ ብዙ ነበሩ። ከዚህ በፊቱ በተወሰነ በንጽጽር ስናየው የተሻለ ቁጥር ያለበት ሰው መጥቷል። ስብጥሩ በጣም ደስ ይል ነበረ። የተለያየ የሃይማኖት ተከታዮች ፖለቲካ አመለካከት ያላቸው እንዲሁም ደግሞ የተለያየ እምነትም እይታም ያላቸው ሰዎች ተሳትፈውበታል እና ይህ የኢትዮጵያዊነት ማንነታችን የሚገልጽ የተለያየን ሲሆን ግን አንድ የሆነ የሚያስመስል ውይይት ነበረ። ተሳታፊዎቹም የተለያዩ ጥያቄዎችን እያነሱ አወያዮቹ በተረጋጋ መንፈስ ስሜትን በጠበቀ መንገድ ጥሩ የሆነ ምላሽ እና አጥጋቢ ምላሽ እየሰጡ ስንወያይበት የነበረው ነው እና ይህ ነገርም ምናልባት ወደፊት ተጠናክሮ ይቀጥላል ብዬ አስባለሁ። ውይይቱን በመካፈሌ እኔም እጅግ በጣም ደስተኛ ነበርኩ። አንዳንድ ወደፊት ምን ይደረጉ የሚሉ ሀሳቦችን ተነስተው በዚያ ዙሪያ ላይ ለእኛም እንደ ካምቤራ እንዲሁም ለሀገራችን የሚጠቅሙ በርካታ አቁም ነገሮች ተነስተዋል፣ እያስባለሁ ነው። ወደ ዶክተር ሸሪፍ መለስ ስልበል ና በኢትዮጵያ ውስጥ እየታየ ያለው ለውጥ በዓለም ዙሪያ የሚኖሩ የህብረተሰብ ክፍሎችን አብዛኛዎችን ማለት ይቻላል ስለ ሀገራቸው እንዲያስቡ፣ ባሉበት ሀገርም ሆነው ስለ ህብረተሰባቸው፣ ከዛም አልፎ ተርፎ ደግሞ ኢትዮጵያ ስላለው የህብረተሰብ ክፍል እንዲያስቡ የመነቃቃት ስሜት የታየበት ወቅት ነው። እንዲሁም ደግሞ ኢትዮጵያ ዜጎቿን እንደምትፈልግ በተለይ ደግሞ ዲያስፖራው ማህበረሰብ ለኢትዮጵያ ጠቃሚ እንደሆነ እና በርካታ ነገሮች ከዲያስፖራው እንደሚፈለግ ነው ከመንግስትም እየተነገረ ያለው። ውይይታችሁ በምን ላይ ነበረ ትኩረት ያደረገው ያለፉትን ነገሮች ተወያይቶ በማለፍ ነው ወይስ ደግሞ ካሜራ ውስጥ ያሉትን የህብረተሰብ ክፍሎች ማቀራረብ ነው ወይስ ደግሞ ከዛ አለፍ ብሎ እዚህ ተጠናክረን የኢትዮጵያን ችግርም ለመፍታት በሚያስችለው መንገድ ላይ እኛም የበኩላችንን ድርሻ መወጣት አለብንም በሚል የጋራ መግባባት ነው ጉባኤውን የጠራችሁት? በሶስት ቲሞች ላይ ነው አተኩረን የተነጋገርነው። አንደኛው ቲም ከህግ የበላይነት ጋር ከህገ መንግስት ጋር ከመልካም አስተዳደር ጋር ከኮራፕሽን ከመሳሰሉት ህግ ነክ ከሆኑ ነገሮች ጋር የተያያዙ ችግሮችን ያለፉትንም አንስተን ይሄ ለውጥ እስካሁን ምን አምጥቷል፣ ወደፊትስ ምን መደረግ አለበት በሚለው ላይ አንድ ቲም ወስደን አንዱ መወያያ እና አንዱ ፓነል ፕሬዘንቴሽን በዛ ላይ ነበረ። ሁለተኛው ሲማችን ደግሞ ከአይደንቲቲ እና ከሴኩሪቲ ጋር የተያያዘ ነው። አሁን የብሔር አይደንቲቲ፣ የሃይማኖት አይደንቲቲ የመሳሰሉት ነገሮች አልፎ አልፎ የጠብ መነሻ የችግር መነሻ ሲሆኑ አልፎ አልፎ ይታያል እና እነዚህ ነገሮች መሰረታ ችግራቸው ምንድን ነው የሚለው መርምረን ካለፈው ተነስተ ወደፊት ምን መደረግ አለበት በሚለው ላይም ተወያይተናል። በሶስተኛ ደረጃ ደግሞ የእኛ የሞራል ስታንዳርዳችን ወርቋል ወይ፣ ሶሻል ፋብሪካችን ላልቷል ወይ በጣጥሷል። ህግ መጣት አንድ ነገር ነው። ለምሳሌ ሰው መግደል ወንጀል ነው። የሬሳ ፖለቲካ ላይ መጎተት ከወንጀል የሚያለፈ ጉዳይ ነው። ያ የሞራል መውደቅን ያሳያሉ። የዛ ችግር አለብን ወይ ካለብንስ እንዴት እናቃልለዋለን? በዚህ ቲም ዙሪያ ነው ሶስት ፕሬዘንተር ሲያቀረቡት ዘንድ የመንግስትን ፐርስቴክ በሁሉም ነገር ላይ ደግሞ አምባሳደሯ እንዳያቀርቡ ተደረገ። ከዛ በኋላ እንግዲህ የተነሳ ውይይት እነዚህን ችግሮች በበለጠ ካብላላን በኋላ በቀጣይስ ምን እናድርግ የሚለውንም ነካክተነዋል። አሁን በቀጣይ ሰው ያተኮረው የቀረቡት ሀሳቦች ከቤቱ በአብዛኛው ቅድም ያልኩሽ የመቀራረብ ጉዳይ ላይ ያተኮሩ ሀሳቦች ቀርቧል። እንደዚህ ተሰብስበን የተለያየ ኦፒኒየን ተነጋግረን ሳንጣላ በፍቅር የተለያየንበት ጊዜ የለም። እንደምታቸው አምባሳደሯ በሚገኙበት ቦታ ላይ ብዙ ጊዜ ረብሻ ነው የሚነሳው። ቅዳሜ የመጣው ኦዲየንስ አብዛኛው ኤምባሲዎች እንዳነሱን እዛ ደርሶ ማያቅፈው ነው፣ ሆስታይል የሆነ ኤንቫይሮመንት ነው ለነሱ። በድሮ ግን በቀደም ቅዳሜ የታየው ግን በጨዋነት ተዋይትን ሀሳባችንን ሰዝረን መሄድ ችለናል። እንዲህ አይነት መቀራረብ መኖር አለበት የሚለው ላይ ሰዎች ደጋግሞ ተናግረዋል። ኤምባሲው በዚህ ላይ አሳይመንት ወስዶ ሰው የማቀራረቡን ከፍተኛ ስራ ሊሰራ ቃል ገብቷል። እናግዛቸዋለን፣ አይሆፕ ይሰራሉ ብለን ተስፋ እናደርጋለን። ከዛ በተረፈ ግን ሰው ወደ አገሩ በሚችለው ኮንትሪቢዩት ለማድረግ ፈቃደኛ ይህንንም አሳይቷል። በእውቀት ሊሆን ይችላል፣ ባለው ነገር ያንንም በተተባበረ መንገድ የመስራት ጉዳይ ይኖራል። ለምሳሌ ዶክተር አብይ ያገረመው ይሄ በቀን አንድ ብር ዋጋ ያለው ነገር አለ። ለምሳሌ ይሄ በብዙ ሰዎች ጭንቅላት ውስጥ እየተብላለ ያለ ነገር ውይይት የሚያስፈልገውም ነገር ሁኖ ያየው አልመሰለኝ ሰው በእለቱ ፈቃደኛ ነው። ያን የማስተባበር ስራዎች እንግዲህ የሚቀጥሉ ይመስለኛል እና በቀጣይ ሰውን የማቀራረብ የማሳተፍ ስራዎች እንዲሰሩ ሀሳብ ቀርቧል። በእለቱ ከእለቱ በኋላ ሰዎች እየደወሉ ደ ብዙ ሰዎች ፊድባክ ሰጥተውኛል። ይሄ ነገር እንዴት ነው ቀጣይ መሆን የሚችለው በሚል ኮንትሪቢዩት ማድረግ የሚፈልጉ ሰዎች ማለት ናቸው። እና ስለዚህ አይ ቲንክ የዛ ስብሰባ ውጤት የሀገራችን ሁኔታ በበለጠ መረዳት አንዱ ሆኖ፣ ሁለተኛው ደግሞ በቀጣይ ተቀራርበን የመስራት ፍላጎትን እንደ አውትካም ይዘን የወጣንበት ይመስለኛል። ወደ ስንታየሁ መለስ ስልበል ና የፖለቲካ ጉዳይ የሀገር ጉዳይ ብዙ ጊዜ ስንመለከት ሴቶች ቀጥተኛ ተሳታፊዎች ሆነው አንመለከትም። በአብዛኛው ወይ በደጋፊነት ካልሆነ በቀጥታ ሲሳተፉ አይታይም። በዚህ አጋጣሚ እርስዎ በዚህ ጉባኤ ላይ ከአዘጋጆቹ ጋር በመሆን ነው እየተሳተፉ ያሉትና፣ ኢትዮጵያ በለውጥ ሂደት ላይ ነው ያለችው ሴቶች የለውጡ ተጠቃሚዎች የለውጡ ማራማጆች፣ በለውጡ ሂደት ውስጥም አብረው ተራማጆች እንዲሆኑ የሴቶች ሚና ምን መሆን አለበት ብለው ይገምታሉ? እርስዎንም በምሳሌነት በመጥቀስ ማለት ነው። ጥሩ ነው እዚህ ላይ መሳተፉ ለእኔ ጥሩ ነገር ነው ነው ብዬም ገምተው። እርግጥ ብዙ ስለ ፖለቲካ ምስልሽ እውቀትም ጠለቅ ያለ እውቀት የለኝም፣ ግን በመማርም በመስማትም ብዙ ነገሮችን ይገባሻል ወይንም ከማር ያለሽ እና በዚህ መሀል ደግሞ ዶክተር ሻሪፍም ያው ሴቶች በመሀል ሲኖሩ ጥሩ ነው የሚለውን ሀሳብ አምጥቶ ነው እኔንም በመሀል ለማስገባት የፈለገው። እርግጥ ስለ ፖለቲካው እውቀት ባይኖርሽም እንደዚህ አይነት ሰዎች እውቀት ያለውን ብቻ ተመርጦ የሌላቸውንም አብረው ከነሱ ጋር አጋር አድርገው እንዲማሩ ወደ ፊትም ሴቶች እንዲያሳትፉ ማድረጋቸው ይሄ ትልቅ ነገር ነው። በአሁኑ ሰዓትም በኢትዮጵያ ውስጥ የሚታየው ለውጥ፣ በሴቶች ያለው ለውጥ በጣም ትልቅ ለውጥ ነው ነው የምለው በዶክተር አብይ የሚታየው እንዳልሹ ብዙ ጊዜ በፖለቲካም ሆነ በብዙዎቹም ረድፍ የሴቶች ተሳትፎ ብዙ አይኖርም። የአለው የኢትዮጵያ ውስጥ የለውጥ ያለው የህዝቡ ደስታ የራሴም ደስታ እውቀት አይጠይቅም። በማንኛውም ባለኝ ነገር ላይ ስሳተፍ ለሀገሬ የሆነ ነገር ስለሆነ ያስደስተኛል። የሀገሮች ላይ ያለው የፖለቲካ ለውጥ የሰላም፣ የአንድነት፣ የፍቅር የሚባለው ነገር ለይሄ ለማንም ደስታ ነው እና ያሉት ነገሮች እርግጥ በካምቤራ ውስጥ ብዙ ነገር እንሰበሰባለን። በፖለቲካ ውስጥ ግን ስብሰባ አይኖረንም። ያው በቸርቶች ያው ፊልዶች በአንዳንድ በተለያዩ ጉዳዮች ልንገናኝ እንችላለን እዚህ ግን እኛም የመናገር ወይንም ያለንን የራሳችንን ለመግለጽ ትንሽ አስቸጋሪ ነው። እንደምትዩው ብዙ ጊዜ ተቀባይነትም የለሽም። በካሜራ ውስጥ ይሄ ነገር ይታያል። ለነገሩ የተወሰኑ ሰዎች የሚሰበሰቡትም ያሉትን ሰዎች ቦታውንና እንድትናገሪና ያለሽን ሀሳብ ኤክስፕረስ እንድታደረጊ ብዙ የሚቀበልሽ ሰው የለም። እርግጥ በአሁኑ ሰዓት ግን እኔ ባለው የሀሳብሽ ምንድን ነው? ምን ማድረግ አለብን? ይሄ ጉዳይ ጥሩ ጉዳይ ነው ተባብለን የምንነጋገራቸው ነገሮች ለሁላችንም የሚጠቅም ነገር ነው እና በዚህ ሰዓት አሁን ልገልጸው የሚፈልገው ካምቤራ ትንሽ የመራራቅም ጉዳይ ያለው በየቦታው ስልሽ ጥሩ አሰባሳቢ ሰዎች አሉ። ስለ ሀገራቸው ጉዳይ መወያየት ሰውን የሚያቀራርሩ ሰዎች አሉ እና ጥቂት ሰዎች ደግሞ ስልሽ ኮሚኒቲውን የሚበጣብጡ ኮሚኒቲው እንዳይቀራረብ የሚፈልጉ ሰዎች ደግሞ አሉ። በዛው ልክ ያ ደግሞ ትንሽ እኔ በእኔ አስተሳሰብ ካምቤራ ውስጥ ያ ነገር እየተከፈተ ነው። ድሮኛ ብዙ በልጆች እንገናኛለን፣ በተለያየ ነገር እንገናኛለን። ግን የካምቤራ ህዛው ኮሚኒቲው እየተራራቀ ነው የመጣው እና አሁን ይህን ያለው ነገር ዶክተር ሸሪፍ አሁን የዶክተር አብይ መደመር ቀን ወይ የሰላም የፍቅር የይቅርታ ቀን የሚለውን ነገር በዛው አስታከል ኮሚኒቲውንም አንድ ላይ ለማድረግ ኮሚኒቲውንና ኤምባሲውን ለማቀራረብ እውነት ለመናገር ኤምባሲውም፣ እኔ አሁን ኤምባሲ የመጀመሪያ ነው እነዚህ ስብሰባ ስገባ እንጂ እኔ ሄጄ አይቸውም አላቅ፣ የት እንደሆነም አላቀውም። ከአምባሳደሯን ጋር የመጀመሪያ ነው እንደዚህ ተገናኝተን ንግግር ስታደረግ የማየው ማለት ነው እና ይሄ ነገር ግን ለካምቤራ ትልቅ ትልቅ ሂደት ብዬ ነው የማስበው። ምክንያቱም ለወደፊቱም አንድ በርን ይከፍታል መሰብሰብም አሁን እንደተባለው የቅዳሜ የነበረው የዶክተር አብይ ብቻ ሳይሆን ካምቤራ ህዝብ ወጥቶ ተሰብስቦ በምትፈልጊው ቋንቋ በምትፈልጊው መልእክት መልእክቱን ማስተላለፍ መቻሉ ለእኔ አንድ ትልቅ ነገር ነው። ለእኔ ትልቅ ለውጥ ነው ብዬ ነው የማስበው ምክንያቱም ብዙ ነገር ያሳለፍነው ነገር ስላለ አሁንም ዶክተር ሸሪፍ እንዳለው ሌሎቹም እንዳሉት የመቀራረብ ጉዳይ ለልጆቻችንም ለማንኛውም ይጠቅማል። ኢትዮጵያ ውስጥ አሁን ባለው ነገር ራሱ ህዝቡ ሁሉን ነገር ትቶ ሰላም፣ ፍቅር እያለይ ነው እያለ ያለው እኛም ደግሞ ሰላም፣ አንድነት ብለን ውጭ የምንኖረው ሰዎች ይሄ ሁሉ ነገር ቢፈጠርም እኛ ቁጭለን እዚህ የሚደርስብን ነገር የለም ፍቅርንና ሰላምን ከነሱ የበለጠ እንደውም እዚህ ቁጭለን በሰላም ሀገር መስበክም መቀራረብም ያለብን እኛንን ብዬ ነው የምገምተው። እና በሴቶችም በሁላችንም የምንሳተፋቸው ነገር ለካምቤራውም ለሌላውም ለልጆቻችንም ለትውልዱም ጥሩ ነው ብዬ ነው የምገምተው። ወይዘሮ አዱኛ ከተሳትፎ አንጻር ነው ምክንያቱም አገር የምትቀየረው በህዝቦቿ ጠንካራ ተሳትፎ ነው። ተሳትፎ ደግሞ ከአንድ ወገን ብቻ የሚመጣ አይደለም። ቀደም ሲል ስንታየሁ እንዳነሳሁትም አብዛኛው በኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ወይም ደግሞ የሀገር ጉዳይ በወንዶች የተያዘ ነው። እርሶም በዚህ ጉባኤ ላይ ተሳታፊ ሆነው ቀርበዋልና ወደፊት ሴቶችን በማበረታታት ወጣት ሴቶችን በማበረታታት በሀገራቸው ጉዳይ ላይ ጉዳይ ብለው እንዲነሱ እንዲመክሩ መሪዎች ያስፈልጋቸዋል እነሱ እያዩ የሚያድጉት ያስፈልጋቸዋልና በዚህ አጋጣሚ የሴቶች ተሳትፎ ምን መሆን አለበት? በዚህ አገር በለውጥ መንገድ እየተጓዘች ባለችበት ወቅት የሴቶች አጋርነት ምን ይመስላል? በዚህ ላይ ያለዎት አስተያየት ምን ይመስላል? ሴቶች ማድረግ የሚችሉት ብዙ ነገር አለ። ምንም ከወንዶች የተናነሰ ነገር አያደርጉም። ግን ብዙን ጊዜ እኛ እንደተባለው አሁን ስንታየውም እንዳለችው ብዙም በዚህ ጉዳይ ላይ አንሳተፍም። እውነት ነው፣ በፖለቲካ ጉዳይ ላይ ብዙ ተሳትፎ የለንም። እንዲሁ የሀገር ፍቅር፣ የሀገር ጉዳይ ሆኖብን ያው በስሜት ነው እና እኩል ከወንዶች ተሳትፈን ማድረግ ያለብንን ነገር ለሀገራችን አስተዋጽኦ ብናደርግ ደስ ይለኛል። እኔም በበኩሌ የምችለውን ነገር ሁሉ ለማድረግ ዝግጁ ነኝ እና ደግሞ መሰል ጓደኞቼንም አብረን ሆነን ወደፊት ምን ማድረግ አለብን ለሀገራችን ምን አስተዋጽኦ ማድረግ አለብን በምንችለው በተሰጠን የሙያ ዘርፍ ከወንዶች እኩል ሆነን ጎን ለጎን ሆነን ማድረግ የምንችለውን ነገር እንድናደርግ ማበረታታት ትፈልጋለሁ። እዚህም ካምቤራ ያለ ነውም ወደ ሀገራችንም ብንመለስ ሀገራችን ውስጥ ምን ማስተማር፣ ምን ማድረግ እንዳለብን ተመካክረን የምንችለውን ነገር ለሀገራችን ማድረግ እንፈልጋለን። ሁላችንም ደግሞ ማድረግም ግዴታም አለብን ብዬ ገምታለሁ። እኔ በበኩሌ ማለት ነው። አቶ ከፍ ያለው ወደፊት ኢትዮጵያ ለምትፈልገው ጥሪ፣ ከዜጎቿ ለምትፈልገው ጥሪ ያለውት ተነሳሽነት ምን ይመስላል? እንደ አንድ ዜጋ የሚጠበቅብኝን ነገር ላደርግ እችላለሁ። በተለይ በአሁኑ ጊዜ እያየናቸው ያሉ የለውጥ አቅጣጫዎች አሉ። ኢትዮጵያዊነትን ማዕከል ያደረጉ ለውጦች አሉ። ደስ የሚሉ ሁላችንም የሚያስደስቱ አንድነታችን የሚሰበስቡ ሁላችንም በግለሰብም ደረጃ በቡድንም ደረጃ በግላችን አስተዋጽኦ ልናደርግ ይገባል። በተለይ የዚህ አውስትራሊያ ሀገር በቅርቡ እኔ እንደሆናች በሶስት አመት ውስጥ ነው ወደዚህ የመጣሁት። ብዙ የፒኤችዲ ተማሪዎች ወደዚህ የመጡዋሉ። የዶክትሬት ተማሪዎች እና እነሱ በተለያዩ አጋጣሚ ለሀገራችን የሚጠቅሙ የተለያዩ ፕሮጀክቶችን ለመጽሐፍ ለመስራት እየተንቀሳቀሱ ያሉ አሉ። ምናልባት ይህንን አጋጣሚ በመጠቀም በመቶዎች የሚቆጠሩ በሶስት አመት ውስጥ በኢንተርናሽናል ስኮላርሽፕ ተወዳድረው አሸንፈው በግላቸው ጥረት በብቃታቸው የመጡ የዶክተሬት ተማሪዎች አሉና እነሱ ለሀገራችን ምን እናደርግ ለሀገራችን ምን የተለያዩ ፕሮጀክቶችን ወስደን አውስትራሊያን ሊንክ እናድርግ በማለት ያሉትን ሰዎች በስም በአድራሻ፣ በመመዝገብ ተጀምሯል በተወሰነ ጊዜ ውስጥ እና ይህ ተጠናክሮ ምናልባት ኤምባሲውን ማስተዋወቅ አድርጎበት ጎላ ቢደረግ አውስትራሊያን እና ኢትዮጵያን ሊንክ አድርጎ ማገናኘትና ሀገራችን ሊጠቅም የሚችሉ ኢንተርናሽናል ግራንቶችን፣ ፕሮጀክቶችን በማድረግ አሁን ያለውን የመንግስትን ሁኔታ ገጽታ ግንባታ በማካሄድ ሀገራችን ወደፊት የላቀች ሀገር እንድትሆን ሁላችን በሙያችን አስተዋጽኦ እናደርጋለን ብዬ አስባለሁ። በስተ መጨረሻ ለዶክተር ሸሪፍ ማነሳው ጥያቄ ምንድን ነው፣ ከዚህ በኋላስ ወዴት ነው ሀሳባችሁ? በየጊዜው እየተገናኛችሁ አዳዲስ ሀሳብን የምታመነጩበት የተጀመሩ አንዳንድ ሀሳቦችን ቀደም ሲል አቶ ከፍ ያለው እንደገለጹት ለምሳሌ በትምህርት ጉዳይ ሊሆን ይችላል፣ ገንዘብ በማሰባሰብ ጉዳይ ሊሆን ይችላል፣ አንዳንድ መረጃዎችን ለአገር በማድረስ ሊሆን ይችላል እና እነዚህን ነገሮች ለመስራት ምን ያቀዳችሁት ነገር አለ? ከበዓል ማክበር ሌላ ከመታረቁ ባሻገር የሚቀጥለው ደረጃ ምን ይመስላል? ስምምነት የደረስንበት በአጠቃላይ ኤምባሲው ከዚህ በኋላ የድሮ ኤምባሲ መሆን እንደሌለበት፣ ኤምባሲው ይህንን አድሚት አድርጓል። ከዚህ በፊት የነበረበት አካሄዱ ሰው የሚያሰባስባል ነበር። በመግቢያዎቸው ላይ ባሲ ተወካይ ያደረገው ንግግር ላይ ይቅርታ ጠይቆበታል። በዛ ኤምባሲ ይቅርታ ጠይቋል። ከኮሚኒቲ ጋር ተባብሮ መስራት እንደሚፈልግ ፍላጎቱን ገልጿል። ኮሚኒቲ ሜን ተቀብሏል። አሁን ከዚህ በቀጣይ ማድረግ የፈለግ ነው ምንድን ነው እንደዚህ አድሆክ የሆነ ኮሚቲ በየጊዜው እየተቋቋመ ሰው የማሰባሰብ ስራ እንደዚህ የተበታተነ ከሚሆን ይልቅ ኤምባሲው ሞር ኢንቮልቭድ ሆኖ እየተማከረ ከሁሉም ጋር በቀጣይነት ዘላቂ የሆነ ስራ ለሀገር ኮንትሪቢዩሽን የሚያደርግ ሊሆን ይችላል። እዚህ ያለውን ሰው የሚጠቅም ሊሆን ይችላል። በማናቸውም ስራ ላይ ሴንትራል ሮል ይዞ እንዲጫወት እና በዛ ዙሪያ እየተሳተፍን እንድንሰራ የሚል ሀሳብ ኤምባሲ ተቀብሎታል። ይሄን በርካታ ሰዎች የዚህ ፎሎአፕ ስብሰባ ልናደርግ ይገባል የሚል ዲማንድ እንዳመጥተዋል። በዛ ፎሎአፕ ስብሰባ ላይ የምንነጋገረው ምንድን ነው? በቀጣይ ምን እንዲሆን የሚለውን ነገር ስምምነት ማድረጋለብን ስለዚህ በቅርብ ጊዜም አንድ ሌላ ስብሰባ ሊጠሩ ይችላሉ። በዛ ላይ እንደዚህ አይነት ነገሮችን እንወስናለን የሚል እምነት አለኝ በበኩላ ዶክተር ሸሪፍ ሰይድ በካምቤራ የመደመርና የመቀራረብ የዝግጅት ኮሚቴ ሰብሳቢ፣ እንዲሁም አወያይ ወይዘሮ የተስንታየው ፍቅሬ የዝግጅት ኮሚቴ አባል፣ ወይዘሮ አዱኛ አለሙ ዝግጅቱ ተሳታፊ፣ እንዲሁም አቶ ከፍ ያለው አዲስ የዚሁ የዝግጅት ተካፋይ። ወደፊትም ተጨማሪ ነገሮች ሲኖራችሁ እየተከታተላችሁ እንደምታሳውቁን ተስፋ እናደርጋለን። ስለነበረን ጊዜ በጣም ነው የማመሰግነው።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 ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሐሪክ ይከተሉን።